ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል እንደምን ሰነበታችሁ ውድ ተመልካቾቻችን አድማጮቻችን ይህ በየሳምንቱ የምናደርገው የመጽሐፍ ቅዱስ ተከታታይ የጥናት ክፍለ ጊዜያችን ነው። የዛሬ ክፍለ ጊዜ ስለ ስላሴ የምንማርበት ጊዜ ይሆናል። የስላሴ ምንነት፣ አስፈላጊነት ትምህርት ውስጥ ምንድን ነው የሚለውን አንስተን እንወያያለን። ይህንን ውይይት ከመጀመራችን በፊት ጸሎት እናደርጋለን። ቅዱስ አባት፣ ቸር አባት፣ እናመሰግናለን ቸርነትህና መልካምነትህ በዝቶ በዚህ ስፍራ እንድንገኝ መልካም ፈቃድህ ስለሆነ የሚያደምጡንም የሚከታተሉንም ሰዎች ከእነሱ ጋር በመሆን መንፈስ ቅዱስ በተለየ ሁኔታ እንዲያስተምራቸው እንለምናሃለን። እኛም እዚህ ስንወያይ ከራሳችን ሳይሆን ያንተን ቃል ያንተን ሐሳብ መናገር እንድንችል እርዳን። ጊዜ ሰዓቱን ተረከብ። በክርስቶስ ስማሜን ያነሳው ጥያቄ የክርስቶስ መለከታዊነት ከደህንነታችን ጋር ምን ግንኙነት አለው? ሙሉ አምላክ መሆኑ የሚለውን ጥያቄ አንስቼ ነበር። እሱን ስትመልሱልኝ በምመለስ እሱን እንጀምራለን። ከሁለት ቢያንስ ከሁለት መንገዶች ማየት እንችላለን። የመጀመሪያው እንግዲህ ሰውን ለማዳን እግዚአብሔር ሌላ ፍጡር ልኮ ያንም ፍጡር እንዲሞት ካደረገ ይሄ ከታላቁ ውዝግብም ታላቁ ውዝግብ ወይም ደግሞ ግሬት ኮንትሮቨርሲ የሚባለው የእግዚአብሔር ምንነት፣ የእግዚአብሔር ማንነት፣ የእግዚአብሔር እውነተኛ አፍቃሪነት ጥያቄ ውስጥ የወደቀውን እግዚአብሔር እሱን በክርስቶስ ነው የመለሰው። አደለ ከዛ በኋላ ግን እሱኛው ጥያቄ ትክክል ይሆናል ማለት ነው። እግዚአብሔር ሌላ ፍጡር ልኮ ያ ፍጡር እንዲሞትና ሰዎች እንዲድኑ ካረገ እሱ ምንም ሳይሆን የእግዚአብሔር ማንነት ሰይጣን እንደሚከሰው ራስ ወዳድ ነው ወደሚለው ያስኬደናል። ግን እንደዛ አይደለም። ሲቀጥል ደግሞ ሰው ሰውን ወንድም ወንድሙን ሊያድን አይችልም። ምክንያቱም የተዋሰው ህይወት ነው እንጂ ያለው የራሱ የሆነ ህይወት የለውም። ቅድም ዮሐንስ ላይ የተነበበው ዮሐንስ ምዕራፍ አንድ ላይ የተነበበው ጥቅስ አለ እና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ከአለም በኋላ ቁጥር አራት ላይ በእርሱ ህይወት ነበረ ይችላል እና በክርስቶስ የነበረው ህይወት ከሌላ የተዋሰው የተበደረው ህይወት አይደለም። አምላክ ስለሆነ እግዚአብሔር ወልድ ስለሆነ የራሱ የሆነ ህይወት አለው። እና ያንን ህይወት ነው ሌላ ቦታ በወንጌል ስናጠና የምናገኘው፣ በፈቃዴ ህይወቴን በፈቃዴ ያኖራታለሁ፣ በፈቃዴ አነሳታለሁ ይላልና ይላል ና በፈቃዱ የሰጠን ህይወት የራሱ የሆነ ህይወት ስለሆነ ነው፣ እንጂ አምላክ ባይሆን የራሱ የሆነ ህይወት ባይኖረው እሱን ህይወት ሊሰጠን አይችልም። እሱ ህይወት ደግሞ ካልተሰጠ ልንድን አንችልም። አሁን ግን እግዚአብሔር ታላቅነቱን የምናየው፣ በእውነትም አስገራሚ አምላክነቱን የምናየው ያንን የራሱን ህይወት እግዚአብሔር ወልድ መጥቶ ለሰብአዊ ፍጡር በኃጢአት ስለወደቁት ያንን ህይወት ሰጣቸው እና ይሄ ከእኛም ደህንነት ጋር ትልቅ ግንኙነት ያለውና ትልቅ ዋና ሀሳብ መሆኑን ከዚህ እንረዳለን። እንግዲህ ስሙንም ስናየው አብ፣ ወልድ፣ መንፈስ ቅዱስ፣ በተለይ ወልድ የሚለውን ስናይ ወደ ሰው መምጣቱና መወለድን የሚያሳይ ነው እና ከስሙ ጭምር የስላሴ ሀሳብ ከደህንነት ጋር በጣም የተጣመረ እንደሆነ ያሳያል እና ዋናውም አሁን ያልከው የራሱ የሆነ ህይወት ከሌለው እሱም ከሞተ ለራሱ ይሞታል እንጂ ሊሰጠን የሚችል ህይወት ስንል እንግዲህ እኛ እየኖርን ነው ሊባል ይችላል፣ ግን እኛ ምን ኖረው የተወሰ ኑሮ ነው የአጭር ጊዜ ሆኖ ስንሞት እንሞታለን፣ አለቀ። ግን የመጽሐፍ ቅዱስ በእርሱ ህይወት ነበረች የሚለው ያልተዋሰው፣ ያልተበደረው፣ ዘላለማ የሆነች የማታልቅ የማትሞት ህይወት የአምላክነት ባህሪ እንደሆነ ያሳያል እና የተስፋችን ሁሉ ምንጭ መለኮቱ እንደሆነ በግልጽ ያስቀምጠዋል ማለት ነው። አሁን የሚቀጥለውን ጥያቄ ሳነሳ እንግዲህ አሁን እንግዲህ ታዲያ ይህንን ያላችሁትን ሁሉ ካልን በኋላ ትክክለኛ የሆነውን የሥላሴ አስተምሮ ወይም ግንዛቤ ምን እንደሆነ በአጭሩ ብታስቀምጡልኝ ደስ ይለኛል። እሱን እንግዲህ ለመረዳት መጀመሪያ እዚ ወደ ዘፍጥረት እንሂድ። ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ እንደዚህ ይላል፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። በአማርኛ ሲጻፍ እግዚአብሔር ተብሎ ነው የተጻፈው። ነገር ግን በብራይስቱ ሊቃውንት ሲናገሩ ኤሎሂም የሚለውን ቃል እንደተጠቀመ ይናገራሉ። ኤሎሂም የሚለው ቃል የአንድ ሳይሆን የብዙ ፕሉረል ነው። ሲንግለር ቃል አይደለም። ስለዚህ የሚጠቁመን አንድ ሀሳብ እንዳለ እንረዳለን። ከዛ ኋላ ቁጥር 26 ላይ እዚሁ ዘፍጥረት ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር እኛ ዜም ራሱ ፕሉራል መሆኑን የሚያሳይ ሀሳብ እንዳለው እንመለከታለን። በዚሁ ሀሳብ ላይ ተመስርተን ወደ ዘፍጥረት ምዕራፍ 11 ደግሞ ስንሄድ ሰዎች አመፀኛ ሆኑ። ከጥፋት በኋላ አዲስ ህይወት ጀመሩ ና ከዛ እንደገና በእግዚአብሔር ላይ ማመፅ ጀመሩ። ያንንም ማመፃቸውን ግንብ በመገንባት የባቤል ግንብን በመገንባት መስራት እንደጀመሩ እንረዳለን እዛ ላይ እግዚአብሔር ያንን ነገር ያይና ያዝናል ምክንያቱም ቀስቴን በደመና አደርጋለሁ ውሃ ድጋሚ ምድርን አያጠፋም ብሎ ተስፋ የሰጠውን ንቀው በራሳቸው መንገድ እየሄዱ ነው ሰዎች የነበሩት እና ምን ይላል ቁጥር ስድስት ላይ እግዚአብሔርም አለ እነርሱ እነሆ እነርሱ አንድ ወገን ናቸው ሁሉም አንድ ቋንቋ አላቸው ይህንም ለማድረግ ጀመሩ አሁንም ያሰቡትን ሁሉ ለመስራት አይከለከሉ ቁጥር ሰባት ኑ እንውረድ ይላል አንዱን፣ አንዱን የአንዱን ነገር እንዳይሰማው ቋንቋቸው እንደባልቃቸው እንደባልቀው ብሎ ይናገራልና እግዚአብሔር ነው የተናገረው ነው የሚለው። ግን ኑ እንውረድ ሲል ግን ሁለት ቢሆኑ ምንድን ነበር የሚለው? ና እንውረድ ነው። ስለዚህ ከሁለት በላይ እንደሆነ የዘፈጥረቱ አንድ ስንት እንደሆኑ አያሳይም? እንፍጠር ብቻ የሚል ነው ከአንድ በላይ እንደሆነ ያሳያል። ይሄኛው ደግሞ ሁለት ቢያንስ ቢያንስ እንደሆነ ወይም ከዛ በላይ እንደሆነ ያሳየናል። አንድ ቢሆን ሁለት ቢሆን ኖሮ እናና ኑረድ ይል ነበር። ስለዚህ ሶስት ይሆናሉ ወይም ከዛ በላይ ይሆናሉ። እሱ በኋላ ምን ይሆናል። ነገር ግን ይሄ ኤሎሂም የሚለው ቃል መጽሐፍ ቅዱስ ላይ አንዴ ብቻ አይደለም የተጠቀሰ ወይም እዚህ ጋር ሁለት ሶስት ብቻ አይደለም ሁለት ሺህ ሰባት መቶ ጊዜ ተጠቅሷል ይላሉ መጽሐፍ ቅዱስ አዋቂዎችና ያም ያሳየን ምንድን ነው የመጽሐፍ ቅዱስ ሀሳብ እግዚአብሔርን በፕሉራልነት በብዙነት እንድናስበው በብዙነት ስል እንግዲህ ተጣሙ እንዳይታሰብ ስላሴን ሀሳብ ሲያመጣልን ነው ስናነብ ያንን በአእምሯችን እየቀረጽን እንድናነብ በተደጋጋሚ የተጠቀሰልን እንደሆነ እናያለን ከዛ በተጻረሪው ግን አንድ ኤል የሚለው ቃል ግን አስር ጊዜ ብቻ እንደተጠቀሰ እናያለን እና ይሄ እንግዲህ መነሻ ሀሳቡ ነው ቀጥለን ደግሞ ጠለቅ ብለን ሌሎች ሀሳቦችን እንመለከታለን ልክ ፊልጵስዩስ ምዕራፍ ሁለት ላይ ስለ ክርስቶስ የተናገረውን ቃል ቅድም ተነቦል ነበረ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆኑን መተካከል መቀማት እንደሚገባ ነገር አልቆጠረውም ይላል እና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ እንደሆኑ መጀመሪያ ላይም ልክ ይሄ ወንድና ባልና ሚስት ሲሆኑ ሁለቱ አንድ ስጋ ይሆናል እንደተባለው በአንድነት በህብረት አንድ እንደሆኑ በአላማ በስራ በተግባር አንድ እንደሆኑ እና ከዛም የተነሳ ይሄ አንድ አምላክ የሚለው ዘፍጥረት ዘዳግም ምዕራፍ አምስት ላይ ያለውም ከሱ እንደሆነ መመልከት እንችላለን እና ይሄኛውን ከአንድ ለማስረዳት አንዳንዶች የእንቁላል ምሳሌን ይጠቀማሉ። ያው ሙሉ ለሙሉ ሁሉንም ነገር ይወክላል ብለን አይደለም ግን አንድ የሚለውን ሀሳብ ለማመልከት አንድ የተቀቀለ እንቁላል ብናየው አንድ እንቁላል ነው፣ አደለ? አንድ ነው። ነገር ግን ከላይ ቅርፊቱ አለ፣ ከውስጥ ደግሞ ነጩ ክፍል አለ፣ ከውስጥ ደግሞ ቢጫው ክፍል አለ። ግን ሶስት ክፍል ቢኖረውም ሶስት አካል ልንለው እንችላለን፣ ሶስት እንቁላል ግን አንልም እና ግን አንድ እንቁላል ነው። ይሄ እንግዲህ ሁሉንም የእግዚአብሔርን ምንነት ይሄ የእግዚአብሔርን ተግባርና ማንነት አይገልጽልንም። ግን አንድነት የሚለውን ሀሳብ ግን ያጎላልናል። ተጨማሪ ሀሳብ ለመስጠት ኢሳያስ ላይም እንደዚሁ የስላሴ ሀሳብ በአስደናቂ ሁኔታ ተጠቅሶ እናነባለን። ኢሳያስ ምዕራፍ ስድስት ላይ ነቢዩ ኢሳያስ ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን ነው የሚለው እንግዲህ እግዚአብሔር የሚለው ብቻ ቃል ሙዚጋ ተጠቅሶ ምናየው በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል ሲንግለር ቃል የተጠቀመ አየሁት ነጠላ። ከዛ በኋላ የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም ስድስት ክንፍ ነበረው እያለ የሱራፌል ሁኔታ ይጠቅሳል። አንድ አስደናቂ ቃል እዚህ ጋር እናገኛለን ቁጥር ሶስት ላይ አንዱም ለአንዱ ሱራፌል ነው ማለት ነው ቅዱስ ቅዱስ ቅዱስ ብሎ ሶስት ጊዜ ነው የሚጠራው። የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር ይላል ሶስት ጊዜ መጠቀሱ ዝም ብሎ አይደለም። አንዳንድ ጊዜ ሰዎች ሲጸልዩ ቅዱስ ቅዱስ ይላሉ ሁለት ጊዜ፣ እሱ ልክ አይደለም። መጽሐፍ ቅዱስ እንደሚለን ከሆነ ሶስቴ ነው የሚጠቀሰው። ይህም እንግዲህ የራሱ ምክንያት እንዳለው ወደ ኋላ ላይ እንመለከታለን። ከዛ በኋላ ግን ኢሳያስ ይህን ካየ በኋላ ይደነግጣል። እግዚአብሔርን በማየቴ ጠፍቻለሁ ብሎ በጣም ይደነግጣል እና ቁጥር አምስት ላይ እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሱ እግዚአብሔርን አዩ። ስላዩ ጠፍቻለሁ ሲል አይዞ ብሎ ከንፈሩን አንደኛው ሱራፌል ሊመጣና ይዳስሰዋል እና ምን ይለዋል? እነሆ ይህ ከንፈሮችህን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትም ተሰረየልህ አለኝ ይላል። ከዚህ በኋላ በጣም የሚገርም ቃል እናገኛለን። የጌታም ድምጽ ማን ማንን እልካለሁ፣ ነጠላ ማንን፣ እኔ ማንን እልካለሁ ማንስ ይሄድልናል ይቀይርና ደግሞ እንደገና የብዙ ያደርገዋል ፕሉራል ያደርገዋል ሲል ሰማሁ ይላል አንድና ብዙን እየጠቀሰ ነው ያለው ከዛ ኢሳያስ ይመልሳል እኔም ምንድን ነው የሚለው እነሆኝ እኔን ላከኝ ነው የሚለው ላኩኝ አላለ ላከኝ ነው ኢሳያስ ሚያየው አንድ ነው እግዚአብሔር ግን ከአንድ በላይ ሆኖ ነው እዚህ ጋር እየተጠቀሰ ያለው ተጨማሪ ማስረጃ በኋላ እናነሳለን ከዛ በኋላ ምን ይላል? ቁጥር ዘጠኝ ላይ እርሱም ሂድ ይህን ሕዝብ መስማትን ትሰማላችሁ፣ አታስተውሉም፣ ማየትንም ታያላችሁ፣ አትመለከቱም በላቸው። በዓይናቸው እንዳያዩ በጆሯቸው እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳይፈወሱ የዚህን ሕዝብ ልብ አደንድን፣ ጆሯቸውንም አደንቁር፣ ዓይናቸውንም አጨፍን አለኝ ይላል። ይሄ በጣም አስፈላጊ ጥቅስ ነው። ለዚህ ነው ያነበብኩት። ይህን ጥቅስ ሐዋርያ ጳውሎስ ሐዋርያ ሥራ ምዕራፍ 28 ላይ ይጠቅሰዋል። ሐዋርያት ሥራ ምዕራፍ 28 ቁጥር 25 ላይ እንደዚህ ይላል፣ እርስ በርሳቸውን ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሄዱ። እንዲህም አለ፣ መንፈስ ቅዱስ እግዚአብሔር አይልም። ጳውሎስ ይጠቅስ መንፈስ ቅዱስ በማ በነቢዩ በኢሳይያስ ለአባቶቻችን ምን አለ። ቅድመ የነበብኩትን ይጠቅሳል። ወደዚህ ስፒድ መስማትን ትሰማላችሁ አታስተውሉ፣ ማየትን ታያላችሁ አትመለከቱ። በልባቸው እንዳያስተውሉ በጆሮቸው እንዳይሰሙ ተመልሰው እንዳልፈውሳቸው የዚህን ልብ አደንድነዋል ብላ ተናገር ሲል ሰማሁት ይላል። ሲል ተናገረ ነው። መንፈስ ቅዱስን አካል አድርጎ ነው እዚህ የሚጠቅሰው ተናጋሪ እንደሆነ ፐርሰን እንደሆነ አድርጎ ነው የሚጠቅሰው። እዚህ ላይ መንፈስ ቅዱስ አልተጠቀሰው አንድም ቦታ ላይ ሐዋርያ ጳውሎስ ግን ይሄንን መንፈስ ቅዱስ ብሎ ነው የሚጠቅሰው። ሌሎችም ጥቅሶች ልናነብ እንችላለን። እና የስላሴ ሀሳብ አስደናቂ በሆነ ሁኔታ ሶስት ጊዜ መጠቀሱ ራሱ ቅዱስ ለእግዚአብሔር አብ፣ ቅዱስ ለእግዚአብሔር ሆልድ፣ ቅዱስ ለእግዚአብሔር መንፈስ ቅዱስ እንደሆነ ከዚህም ሁሉ እንረዳለን እና ጥንቃቄ አድርገን ያው እንድናጠናው የሚያስፈልግ እንግዲህ መጀመሪያ ላይ እንዳነሳ ነው እግዚአብሔርን ማወቅ በጣም ከባድ ነገር ነው። ግን ደግሞ እንደዚህ አይነት ደግሞ አስደናቂ የሆኑ አንዳንድ ሀሳቦች እናገኛለን። አንድነቱን በተመለከተ ክርስቶስም ዮሐንስ ምዕራፍ 17 ላይ ሲጸልይ ቁጥር 20 እና 21 ላይ እንደዚህ ይላል ሁሉም አንድ ይሆኑ ዘንድ ከቃላቸውም የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አለምንህም ይላል ስለ ደቀ መዛሙርቱ እየጸለየ ነው እንግዲህ 12 ደቀ መዛሙርት አሉ ያው ይሁዳ ቢብሎ ከሄደ በኋላ 11 ግን ከአንድ በላይ ናቸው ስለ እነሱ ሲጸልይ አንድ እንዲሆኑ ይላል ከዛ ሲቀጥል እንደዚህ ይላል አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ይሰጥቻችኋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል ይላል። ና ይሄ አንድነት የሚለው በቁጥር ሳይሆን ነገር ግን በአንድነት በህብረት አንድ መሆን እንደሆነ ይህኛውም ጥቅስ ያስረዳናል። ሐዋርያ ጳውሎስም ይህንኑ ሀሳብ በሶስት ይገልጸዋል። አንደኛ ሁለት የቆሮንቶስ ምዕራፍ አስራ ሶስት የመጨረሻው ቁጥር ቁጥር አስራ አራት ላይ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት። ለምን ጠቀሰ? ሶስት ጊዜ ለምን? ዝም ብሎ ደስ ይበላችሁ፣ በእግዚአብሔር ተደሰቱ ብሎ ያይዘገው። ግን ሶስቱን በተለያየ ሁኔታ ነው የጠቀሳቸው የእግዚአብሔር ፍቅር የክርስቶስ ጸጋ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን ይላል ሐዋርያው ቶማስ ክርስቶስን መነሳቱን ከተጠራጠረ በኋላ ያው ቅድም ሳንጠቅሰው ስላለፍን ነው ለመጥቀስ የፈለግኩት ክርስቶስን ምን ብሎ ጠቅሷል ሲያየው ጌታዬ አምላኬ ብሎ ነው ሁለት ነገሮችን እንደተጠቀመ እናያለን ከዚሁ ከስላሴ ሀሳብ ጋር ክርስቶስ ራሱ ደግሞ የተናገረውን ሀሳብ ስንጠቅስ ማቴዎስ ወንጌል ምዕራፍ ሀያ ስምንት ላይ ቁጥር 19 እና 20 ላይ እንግዲህ ሂዱ አህዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ። በእንግሊዝኛ ደግሞ ይሄ ደፊኒት አርቲክል የሚባለው ዘ አለበት። ዝም ብሎ ፋር ሰን ሆሊ ስፒሪት ወይም አብ ወልድ መንፈስ ቅዱስ ብቻ ብሎ አልጠቀሰውም። በአብ ስም ለብቻው ነው ኢን ኔም ኦፍ ፋር ኦፍ ሰን ኦፍ ሆሊ ስፒሪት ብሎ ነው የሚጠቅሰው። ሶስቱንም ዲስቲንክት አድርገው ለያይቶ ነው የጠቀሰው እንጂ ር ሆሊ ስፒሪት አላለ። ሶ ዛ የሚለው ቃል ራሱ መጠቀሙ ያው ከዚህ ጋር በተያያዘ የጠቀሳልና ለማመን እንኳን ባንፈልግም ግን ለምን ተጠቀሰ የሚለውን ቢያንስ ብንጠይቅ የተወሰነ ሀሳብ ልናገኝ እንችላለን። ለምንድን ነው መጽሐፍ ቅዱስ እንደዚህ እያደረገ የሚጠቅሰው የሚለውን እንድንጠይቅ ያስፈልገናል። ትክክል ነው። በተለይ ማምልኮን በተመለከተ ፈጣሪ ከሆነ ውጪ ሊመለክ እንደማይገባ መጽሐፍ ቅዱስ በተለያየ መንገድ በተለያየ ቦታ አስቀምጦታል። እንዲሁም ጥምቀትም የአምልኮ ስርዓት ነው። ከፈጣሪ ውጪ በሆነ ስም እንድንጠመቅ መጽሐፍ ቅዱስ በፍጹም በፍጹም የማይፈቅደው ነገር ነው እና ይሄ ቅድም እንዳስቀመጥኩት ነው። እንግዲህ በእግዚአብሔር አስተሳሰብ ወይም በመጽሐፍ ቅዱስ አስተሳሰብ አነስ ያለ አምላክ፣ ትልቅ አምላክ፣ በጣም ትልቅ አምላክ የሚባል መለኪያ ያለው የለም። አምላክ የሆነ ሁሉ አምላክ ነው አለቀ እንጂ የሚከፋፈል ነገር እንደሌለው እናያለን። አንድ ሀሳብ ልጨምር ግን ይቅርታ፣ አንድ ሀሳብ ልጨምር ከዚሁ ጋር በተያያዘ እንደው መረሳት ስለሌለበት ነው። ሐዋርያት ስራ ምዕራፍ አምስት ላይ ሐዋርያት በሐዋርያት ዘመን ሐዋርያት ንብረታቸውን እየሸጡ ገንዘቡን ወደ ቤተ ክርስቲያን ያስገቡ ነበር እና በዛ ሰዓት ላይ የተከሰተውን ሲናገር ሐዋርያት ስራ ምዕራፍ አምስት ቁጥር አንድ ላይ ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ ሰዎች ይላልና ሸጡና ከዛ ላይ የተወሰነውን ገንዘብ አስቀሩ ቁጥር ሶስት ላይ ምን ይላል ጴጥሮስ ይሄን ባወቀ ጊዜ እኩሌታውን ነው ደብቀውን ነው ያስቀምጡትና ጴጥሮስንም ጴጥሮስም ሀናንያን ሀናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ ይለዋል እንግዲህ መንፈስ ቅዱስ ብሎ ነው እዚህ ጋር የጠቀሰው አይደል ከዛ ቁጥር ሰባት ላይ እንደዚህ ይላል ቁጥር ስድስት ላይ ቁጥር አራት መጨረሻ፣ ይቅርታ ሳትሸጠው ያንተ አልነበረም፣ ከሸጥከው በኋላ በስልጣንህ አልነበረም። ይህ ይህን ነገር ስለምን በልብህ አሰብህ? እግዚአብሔርን እንጂ ሰውን አልዋሸህም ደሞ ይላል። ሁለቱንም በኩል ነው የጠቀሳቸው። እና አሁን ለምሳሌ ያክል አንተ ሁለት ስም ቢኖርህ ዘውዱ እና ወይም ሰለሞን ብትባል እዚህ ጋር ሰለሞን ተብለህ ተጠቅሰህ እዛ ጋር ዘውዱ ብትባል ወይም ደግሞ እና አውሪያው ጴጥሮስ እንደሚጠቀሱት ኬፋ ይባላል እንደ ገና ጴጥሮስ ይባላል። ጳውሎስ ሳውል ይባላል፣ ጳውሎስ ይባላል። ተመሳሳይ ሰው ነው። እንደዛ ነው አጠቃቀሱ። የጴጥሮስ መንፈስ ቅዱስን አታለል ካለ ፐርሰን አድርጎ ነው የጠቀሰው እንደ አካል እንዳለው። እዚህ ጋር ደግሞ እግዚአብሔር እናዋሸዋ ይለዋልና የራሱ አንድ ፍንጭ ይሰጠናል ብዬ አስባለሁ። ክርስቶስም በምድር ያለ ለደቀ መዛሙርቱ እኔ በሄድ ይሻላችኋል ብሎ ሲናገራቸው እንመለከታለንና ምክንያቱም እኔ ከሄድ አጽናኙ ይመጣል ይላል። ዮሐንስ ምዕራፍ 16 ስናጠና ና ለምን መሄድ አስፈለገው? መንፈስ ቅዱስ አካል ስላለው ከዛ ከስላሴ አካል አንዱ ስለሆነ የሱስ መሄድ ነበረበት እሱ እንዲመጣ እና እሱኛውም ሀሳብ ከዚህ ጋር እያዘ በጣም ጥሩ። እንግዲህ ሀሳቡና እውነቱ ይሄ የሆነው እያለ እንዴት ግን የሀሰት ትምህርቶች ጀመሩ እና በአለም ላይ ተሰራጩ የሚለውን ታሪካዊ ደግሞ ፍሰቱን አንድ የሚጠቅሱ ጥሩ ነው እንግዲህ ሰፊ ታሪክ ነው። ብዙውን አይደለም ጥቂቱን እንኳን አሁን መጥቀስ ይከብዳል። ግን በሐዋርያ ዘመን ነው የተነሳው ይሄ ሀሳብ እና ክርስቶስን ከእግዚአብሔር ነጥለው ከእግዚአብሔር አብ በታች እንደሆነ አድርጎ የመጥቀስ አስተሳሰብ ወይም የአሪዮስ ትምህርት የሚባለው በዛን ወቅትም በተወሰነ መልኩ የተነሳ እንደነበረ እናያለን አንደኛ ዮሐንስ ምዕራፍ አራት ላይ አንደኛ ዮሐንስ ምዕራፍ አራት ከቁጥር ሁለት ጀምሮ እንደዚህ ይላል ሐሰተ ይቅርታ ቁጥር አንድ መጨረሻው ላይ ሐሰተኛ ነቢያት ወደ ዓለም መጥተዋልና መናፍስትን ሁሉ አትመኑ መርምሩ ካለ በኋላ በምን እናውቃለን ሲል የእግዚአብሔር መንፈስ የእግዚአብሔር መንፈስ በዚህ ታውቃላችሁ ኢየሱስ ክርስቶስ በስጋ እንደተገለጠ የሚታመን መንፈስ ሁሉ ከእግዚአብሔር ነው ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ ይላል። ስለዚህ በዛን ወቅት ራሱ ክርስቶስ በስጋ አልተገለጠም ወይም ክርስቶስ ከእግዚአብሔር ያነሰ ነው ምናምን የሚሉ የተለያዩ አይነት ትምህርቶች በወቅቱ ተንሰራፍተው ወይም ተጀምረው ባይንሰራፉ ተነስተው እንደነበር አሁንም አለ ይላልና ይሄ አመለካከት እንግዲህ ቀስ ብሎ ወደ ቤተ ክርስቲያን ገባና የአሪዮስ ትምህርት የሚባለው በቀደምት የክርስቲያን አባቶች ዘመን አካባቢ ተጀመረ። በዛን ወቅት ላይ ይሄ ትምህርት ትክክል እንዳልሆነ የቤተክርስቲያን የሃይማኖት አባቶች ቀደምት አባቶች በገኙት መረጃ፣ የመጽሐፍ ቅዱሳዊ መረጃ መሰረት አውግዘው ትምህርቱንም ነቅሰው ነቅፈው እሱንም አገልግሎት አስወግደው ይህን ትምህርት አውገዙ። ያ ትምህርት ግን ቀጠለ። እስካሁንም ድረስ ይህ ትምህርት እንዳለ ነው የምንረዳው። መጽሐፍ ቅዱሳዊ ግን እንዳልሆነ ቅድም ካነሳናቸው ጥቅሶች እንረዳለን። ሀሳቡም ይሄ ነው። ዋናው ነገር ግን መርሳት የሌለብን ሰይጣን ነው ይህን ትምህርት እንድንቃወም ወይም እንድንቀበል የሚያደርገን። ቅድም ያነሳችሁት ሀሳብ አለ ከደህንነታችን ጋር የተቆራኘ ስለሆነ ክርስቶስን ባሳነስን ቁጥር አንድ ችግር ይፈጠራል ሁልጊዜ ክርስቶስና እግዚአብሔር አብን ስንለይ መንፈስ ቅዱስ ጋር እንደርሳለናል። መንፈስ ቅዱስ እንደው ምን እንለዋለን ኃይል ነው ኤነርጂ ነው ወደሚለው እንሄዳለን። እና በዚህ ብቻ አይቆምም፣ ክርስቶስን በማሳነስ ብቻ አይቆምም ለማለት ነውና የነበረ ትምህርት ነው። አሁንም ድረስ በተለያየ መልኩ ቀጥሏል። ኦኬ። ስለዚህ እንግዲህ ይሄ በአካል በ በሐሳብ ያለውንም ልዩነት አስምረንበት ብንሄድ ጥሩ ነው። በአካል ማለቴ የተለያየ አካል እንዳላቸው ነው። እንግዲህ አሁን የገባኝ በሐሳብ ግን አንድ እንደሆኑ እንደተነጋገርን ነው። ስለዚህ ይሄ በእንግሊዝኛው ጋድ ሄድ የሚለው አለ። እንግዲህ አምላክነት ወይም እግዚአብሔርነት እንላለን። ከዛ ደግሞ ትሪኒቲ ወይም ሦስትዮሽ እንደሆነ ይናገራልና ሦስት የተለያየ አካል እንዳላቸው እንደው በደንብ አድምተን ተናግረን ብናልፍ ጥኖ ነው ብየ ማለት ነው። የምጨምሩት ነገር ካለ ብዙ ጊዜ እግዚአብሔር አብና እግዚአብሔር ወልድን አካል አላቸው የሚለው ብዙም ያን ያህል ከባድ አይሆንበትም ብዙ ሰው። ነገር ግን መንፈስ ቅዱስን ቅድም ጥበበም እንዳስቀመጠልን የእግዚአብሔር ኃይል ነው እንጂ የራሱ አካል ያለው አይደለም የሚል ሀሳብ አንዳንድ ሰዎች ዘንድ አለ። ግን መጽሐፍ ቅዱስ ያስቀምጥልን ልክ እግዚአብሔር አብ፣ እግዚአብሔር ወልድ እንዳለ እግዚአብሔር መንፈስ ቅዱስም የራሱ አካል እኛ በሚገባን በለመድ ነው የሚታይ ሳይሆን ነገር ግን ፐርሰን እንደሆነ አንድ የስላሴ አካል እንደሆነ እንመለከታለን እና ይሄንንም መጽሐፍ ቅዱሳችን በደንብ ያስቀምጥልናል። መጽሐፍ ቅዱሳችን ሲነግረን እኔ ብሄድ ይሻላችኋል ይላል፣ ዮሐንስ ምዕራፍ 14 ቁጥር አስራ አምስት ላይ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ጋር ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላልና ሊያጽናና የሚችል አጽናኝ የሆነ ነው እና ሊያጽናና የሚችል ደግሞ አንድ አካል እንጂ እንደው ኃይል ብቻ የሆነ ፎርስ እንዳልሆነ እሱ እንመለከታለን። እንደገና ቅድም የሐዋርያት ሥራም ላይ ያነበብነው ጥቅስ እግዚአብሔርን ተሳድባችኋል የሚለውም እሱም አንድ አካል እንደሆነ እንጂ ኃይል ብቻ እንዳልሆነ መንፈስ ቅዱስ እሱም ያስረዳናል። ሲቀጥል ደግሞ የመንፈስ ቅዱስን ተግባር ስንመለከት ዓለምን ስለ ኃጢአት ይወቅሳል ይላልና የሚወቅስ እንግዲህ የራሱ አካል ያለው የእግዚአብሔር እንደሆነ እንጂ እንደ ኃይል ብቻ የሆነ እንዳልሆነ እሱኛውም ሀሳብ ይሰጠናል። ስለ ክርስቶስና ስለ እግዚአብሔር አብ ችግር የለም ብዙ ጊዜ ልዩ ሁለት እንደሆኑም ደግሞ ዳንኤል ምዕራፍ ሰባት ላይ ሲናገር ዙፋኖች ቁጥር ዘጠኝ ላይ ዙፋኖች እስኪዘረጉ አየው በዘመናት የሸመገለው ተቀመጠ እግዚአብሔር አብን የሚያመለክት ነው። ልብሱም እንደ በረዶ ነጭ ነበር እያለ ይቀጥልና ከዛ በኋላ ቁጥር 13 ላይ በሌሊት ራእይ አየሁ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ ይላል። ሁለት እንደሆኑ ሁለት የተለያዩ እንደሆኑ የሚገልጽ ነው። መንፈስ ቅዱስ ጋር ነው ያለው ችግር። አሁን ያቆብ ያነሳው ሀሳቦች ያነሳቸው ሀሳቦች አሉ ከዛ ጋር በተያያዘ። መንፈስ ቅዱስ እርሱ እየተባለ ነው የተጠቀሰው። ይህን ደግሞ የጠቀሰው ክርስቶስ ራሱ ለምሳሌ ያክል በዮሐንስ 16 13 ላይ እርሱ ይመራቸዋል፣ ወደ እውነቱ ሁሉ ይመራቸዋል ይላል። ኤነርጂ ኃይል አይመራም። እርሱ ተብሎ የተጠቀሰው መንፈስ ቅዱስ እንደሆነ እናያለን። በዚሁ ዮሐንስ ወንጌል ላይ ክርስቶስ እርሱ ተብሎ 15 ጊዜ እንደተጠቀሰ እናነባለን። ዝም ብሎ አይደጋገምም፣ አንድ ነገር ትርጉም ስላለው እንደሆነ እንረዳለን። እና ሌላው ደግሞ ያዝናል፣ መንፈስ ቅዱስ ያዝናል። ኤነርጂ ኃይል አያዝ ነው ኤፌሶን አራት ሰላሳ ላይ ለመዳን ቀን የታተማችሁበትን መንፈስ ቅዱስን አታሳዝኑ ይላል። ስለዚህ ይሄ ራሱ ይነግረናል እኮ ኃይል የሆነ ነገር እንዴት ያዝናል? ግዑዝ ነገር ከሆነ እንዴት ያዝናል? አያዝንም። እና እነዚህ እነዚህን ሁሉ ነገሮች ስንመለከት መንፈስ ቅዱስ ቅድም ያነሳውት ሀሳብ አለ አናንያና ሰጲራ ማንን ያሳዘሉት? መንፈስ ቅዱስን። ማንን ያታለሉት? መንፈስ ቅዱስን። እዚያው ላይ ደግሞ እግዚአብሔርን አታልላችሁ ይላቸዋላ መንፈስ ቅዱስ ያቆብ ጥሩ አድርጎ አንስቶታል። እኛ ልንረዳው አንችል ይሆናል። አለመረዳታችን ግን ኃይል ነው ሊያስብለን አይችልም። አለመረዳታችን የእኛ ስንጀምር የጠቀስ ነው። እግዚአብሔርን ልናውቀው አንችልም በዚህች አእምሯችን የሚለውን ሀሳብ እያሰብን ከሄድን፣ መንፈስ ቅዱስ አካል እንደሆነ በተደጋጋሚ በመጽሐፍ ቅዱስ ውስጥ ተጠቅሶ እናንባለን። ያ ማለት ግን እኛ እንደምናየው እንደዚህ አካል ተብሎ የሚጠቀስ ሳይሆን መጽሐፍ ቅዱስ በጠቀሰልን መሰረት ከሄድን አካል እንደሆነ እንረዳለን። እና ደግሞ ምስክር ይሆናል ይላል። ዕብራውያን 10 15 ላይ መንፈስ ቅዱስ ይመሰክርልናል ይላል። ይሄ ደግሞ የሚያሳየው ሰው አድ ማለት ሰው ይቅርታ አካል አድርጎ ሲጠቅሰው ነው። ልብን ይመረምራል ይላል። እንዴት ይመረምራል? እና እነዚህን ሁሉ ስንመለከት መንፈስ ቅዱስ በእውነት አካል እንደሆነ ልንረዳ እንችላለን። በጣም ጥሩ እንግዲህ፣ መጨረሻውን ሀሳብ ተናግሬ አጠቃለያ እናደርጋለን። እኔ ልጨምርበት የምፈልገው ሀሳብ ምንድነው? ብዙ ጊዜ የዚህን የስላሴን ነገር ለማስተዋል ብዥታ የሚፈጠረው እኛ ስለ አምላክነት ትህትና የምንረዳው ነገር የለም። በተለያየ መልኩ የአምላክነት ትህትና ሲገለጥ በኢየሱስም በእግዚአብሔር አብም በመንፈስ ቅዱስም እናያለን። ያንን ትህትና ግን የስልጣን ማነስ እና መተልቅ አድርገን ስለምንወስደው በተለይ ኃጢአት ከያዘን በኋላ ሁልጊዜ በልጣለሁ በልጣለሁ የሚል አባዜ ስለሚያናውዘ፣ በዛ ምክንያትም ነው በዛ መነጸርም ነው ይህንን ለመረዳት ምፈልግ